ዛሬ በሚኖረን ቆይታ ሳምንታዊውን የመንፈስ ሰይፍ የተሰኘው ፕሮግራም ይዘንላችሁ ቀርብናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን። የመንፈስ لانه قال ياو نو هناك اشياء قلت عاف يكون هناك اشياء يجب يتسالة نو نفسنا ለኢየሱስ ንገር፣ ለኢየሱስ ንገር ነው አይደል? የሚለው ለታወቀው፣ ምን አለ ወዳጄ፣ ጌታ ኢየሱስ ወዳጃችሁ ነው። እኔ ግሩም ወዳጄ ነው። ሀሌሉያ። ዛሬም እንደገና ለዚህ ሰዓት ደግሞ እግዚአብሔር ስላበቃ እናመሰግነዋለን። ቀን ላይ የተባረካችሁ ስንቶቻችሁ ናቸው በመጀመሪያው ክፍል? አሜን። እኔን የባረከኝ አምላክ እናንተንም ይባርካል። እኔ የፈውሰኝ ለእኔ እንደገና አምላክ የሆነው ለእናንተም ይሆናል ብዬ አምናለሁኝ። እንደገና ሁላችሁም እንድትጎበኙ የጸሎቴ ነው የእኔ ጸሎት ነው ለእናንተ። የአሁኑን ሁለተኛውን ክፍል ርዕስ የእግዚአብሔር ጥያቄ ምን እንዲደረግልሽ ትፈልጊያለሽ ይላል። የእግዚአብሔር ጥያቄ አሁንም ይሄ እንግዲህ ንዑስ ርዕስ ነው ከዋናው እሱ ምንድን ነው የእንደገና አምላክ ከሚለው ስር ያለ ነው ማለት ነው። ሁለተኛው ክፍል የእግዚአብሔር ጥያቄ ምን እንዲደረግልሽ ትፈልጊያለሽ? ሁለተኛ ነገስት አራትን እናውጣ፣ ከ11 እስከ 14 ያለውን አነብላችኋለሁ በጌታ ስም። ሁለተኛ ነገስት አራት ከ11 እስከ 14 ያለውን እንመለከታለን። ቁጥር 11 ጣአወጣችሁ ካወጣችሁ አሜን በሉ። አስራ አንደኛ ኛ አንድ ቀን በጌታ ስም አነበዋለሁ። አንድ ቀን ኤልሳእ ወደዚያው መጥቶ ወደ ማረፊያው ክፍሉ በመውጣት ጋደም አለ። አገልጋዩን ገያዝንም ሱናማይቱን ጥራት ወይንም የሱናማይቷን ሴት ጥራት አለው። በጠራትም ጊዜ መታ በፊቱ ቆመች። ኤልሳእም ለእኛ ስትይ በጣም ተቸግረሻል። ምን እንዲደረግልሽ ትፈልጊያለሽ? ለንጉሱ ወይ ለሰራዊቱ አዛዥ የምነግርልሽ ጉዳይ አለን ብለህ ጠይቃት አለው ሴቲቱም መልሳ እኔ እኮ የምኖረው በገዛ ወገኖቼ መካከል ነው አለችው ኤልሳም ታዲያ ምን ይደረግላት ሲል ጠየቀ ገያዝም ልጅ እኮ የላትም ባሏም ሸምግሎዋል አለ እንጸልይ ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር አምላክ እንደገና ደግሞ በጌታ በኢየሱስ ክርስቶስ ስም በፊትህ እንቀርባለን፣ እናመሰግንሃለን። አባት ሆይ፣ መልካም አምላክ መልካም አባት ስለሆንክ ዛሬም ቃልህ ከሁለት ሺህ ዓመት በፊት የተጻፈው ቃልህ ህያው ስለሆነ ዛሬም ስለሚናገር ከሁለት ሰይፍ አፍ የበለጠ የተሳለ ስለሆነ በውስጣችን የሚገባ ስለሆነ በጌታ በኢየሱስ ስም እናመሰግንሃለን ዛሬ ዛሬም አባቶይ በዚህ ቃልህ ላይ እንድታልፍ ጸል ያለሁ የዘላለም አምላክ እግዚአብሔር ሆይ የቃልህ ኃይል በእኛ ህይወት ላይ እንዲገለጽ በጌታ በኢየሱስ ስም ጸል ያለሁ እነሆ በቃልህ እንደተጻፈ ዝናብ እና በረዶ እንደሚወርድ ምድሪቷንም እንደሚያረሰርሳት እነሆ ታበቅልና ታፈራም እንደሚያደርጋት ዘርንም ለዘሪው እንጀራንም ለበዩ እንደሚሰጥ እንጂ ካፍህ የወጣው ቃል ስራውን ሳይሰራ ወደ አንተ ስለማይመለስ እንደማይመለስ ሁሉ በጌታ በኢየሱስ ክርስቶስ ስም ዛሬም የቃል ኃይል በእኛ ህይወት ላይ እንዲታይ ጸልያለሁ። እግዚአብሔር ሆይ በቃል በውስጣችን ገብቶ እንዲያፈራ በጌታ በኢየሱስ ስም ጸልያለሁ። መንፈስ ቅዱስ ቃልህ በፊትህ ተከፍተዋል። የቃሉ ባለቤት የሆንከው ቃልህ በፊታችን እንደተከፈተ አይምሯችንና ልቦናችን የተከፈተ እንዲሆን ጸልያለሁ። እኔንም ባሪያህን እንደገና አስበኝ ጌታ ሆይ፣ መንፈስ ቅዱስህን እንድትሞላኝ እጸልያለሁ። አንደበቴን ጌታ ሆይ፣ በቅባትህ በእሳትህ እንድትነካ እጸልያለሁ። እኔ ሳልሆን አንተ እንድትናገር የእኔ ድምፅ ሳይሆን የአንተ ድምፅ እንዲወጣ እጸልያለሁ። አባቶ ሆይ፣ ይህንን ቃል ለመስማት የመጡትን ሁሉ ከጠየቁህና ካሰቡት በላይ እግዚአብሔር ሆይ፣ በጌታ በኢየሱስ ስም እንድትባርካቸው እጸልያለሁ። የዘላለም አምላክ እግዚአብሔር ሆይ፣ በእውነት ይህ ቃል ነፍስ፣ ነፍሷቻቸውን እንድትናገር ጌታ ሆይ፣ ዛሬ ለሁላችንም ነፍሴን ተናገር ኢየሱስ እንልሃለን። ተናገረን ጌታ ሆይ፣ ደግሞ ቃልህ በሕይወታችን ህያው ይሁን። በጌታ በኢየሱስ ስም አሜን። የእግዚአብሔር ጥያቄ ምን እንዲደረግልሽ ትፈልጊያለሽ? በሕይወታችን ውስጥ አንድ ህልም ወይንም ሚስጥር ማንም የማያውቀው ከሌላው ከማንም ሰው የደበቃችሁት የልባችሁ ናፍቆት አለ። ምናልባት በልባችሁም ሆነ ብቻችሁን ሁልጊዜ በተደጋጋሚ ጸልያችሁ፣ በመጨረሻ ግን የእግዚአብሔር መልስ ለዚህ ለጉዳይ አይሆንም ነው ወይንም ኖ ኖ ነው ብላችሁ የደመደማችሁት ወይንም አይ ከእንግዲህ በእንደዚህ አይነት ስጋዊ ሆነ መንፈሳዊ ፍላጎት እግዚአብሔርን አልጨቀጭቀውም ብላችሁ የተዋችሁት ነገር ይኖር ይሆን ካለ የዚች የሱናማይቷ ሴት የመጀመሪያ የህይወት ምዕራፍ ታሪክ ተስፋ ይሰጣችኋል ብዬ አምናለሁ እንግዲህ ባለፈው በመጨረሻው ክፍል የዘጋ ነው የሱና ማይቷ ሴት ለእግዚአብሔር ሰው ለነብዩ ኤልሳ ክፍል በላይኛው ቦታ ክፍል እንደሰጠችው ቦታ እንዳዘጋጀችለት ቤት እንደሰራችለት ነው አይደለም ከዚያም እኔና እናንተም ደግሞ ከዛ የወሰድነው ነው መንፈሳዊ ትምህርት አለ መንፈሳዊ መልእክት አለ ብዬ አምናለሁ። አይደለም የሱና ማየቷ ሴት ለዚህ ለእግዚአብሔር ሰው ቤት እንዳዘጋጀችለት፣ ክፍል እንደሰጠችው፣ በህይወቷ በኑሯ ወደ ቤቷ እንዳስገባችው፣ ከፍ ያለውን የላይኛውን ቦታ እንዳስቀመጠች፣ እንደሰራችለት እኔና እናንተም ደግሞ እግዚአብሔርን ወደ ልባችን፣ ወደ ቤታችን፣ ወደ ስራችን፣ ወደ ትምህርታችን ወደ ንግዶቻችን ወደ ትዳራችን ልናስገባው ይገባል። ከፍ ያለውን ቦታ ልንሰጠው ይገባል። እዛ ላይ ነው እንግዲህ ያቆም ነው እንግዲህ። አሁን በዚህ ቁጥር ላይ ደግሞ ኤልሳዕ እና አገልጋዩ ግያዝ በዚች ሴት ደግነትና ሰጭነት በጣም የተነኩ ይመስላሉ። እነሱ ነበረው የተነኩት ወይንስ እግዚአብሔር ነው የተነከው? እግዚአብሔር ነው የተነካው። አደለም፣ አደለም፣ ነግሬያቸዋለሁ። በኤልሳ ውስጥ የሚሰራው ኤልሳ ሳይሆን የእግዚአብሔር መንፈስ ነበረና እቺ የሱናማይቷም ሴት ያየችው ኤልሳን ሳይሆን እግዚአብሔርን ነው። እቺ ሴት እኮ የተገለጠላት ሴት እኮ ናት አደለችም እንዴ? የመገለጥ እንግዲህ በእኛ እኛ ብዙ ጊዜ ይሄን ቃል አንጠቀምም እንጂ የመገለጥ ስጦታ የተሰጣት ሴት ናት። ምክንያቱም ይሄ እኮ የእግዚአብሔር ቅዱስ ሰው ነው አለች፣ አደለም ቅዱስ የእግዚአብሔር ሰው ነው ብላ ተናገረች። በምን አወቀች? በምን ታቀለች? ስለዚህ እንግዲህ በላይኛው በሰራችው እነሱ ደስ ብሏቸዋል። እግዚአብሔርም ተደስቷል። በለጋስነቷ ቤቱ አስገብታዋለች፣ ቤቷ አስገብታዋለች፣ ልቧን ከፍታለታለች። ዕብራውያን ስድስት አስር ላይ ምን ይላል? ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር ምን አይደለም? ይላል አመፀኛ አይደለም? ይላል አይደለም። አዎ፣ እግዚአብሔር የሚረሳ አምላክ አይደለም። መልካም ስራችን ላያድነን ይችላል፣ ነገር ግን ለሌሎች የምናደርገው መልካም ስራ በእግዚአብሔር ፊት ሁል ጊዜም ቢሆን የተወደደ ነው። ሀሌሉያ። ደግሞ እኛነታችንን ያንጸባርቃልና ብድራቱም በእግዚአብሔር ዘንድ ታላቅ ነው። እንግዲህ በዛ የሱና ማየቷ ሴትና ባሏ በደግነትና በለጋስነት ለእግዚአብሔር ሰው ለጎኑ ማረፊያ ሊበላበትና ሊጠጣበት ሊያርፍበት በተዘጋጀለት ክፍል ኤልሳ ኤልሳና ገያዝ ተቀምጠው እየተጫወቱ ሳል በድንገት የእግዚአብሔር መንፈስ በኤልሳ ላይ ይመጣል። እስቲ የሱና ማየቷን ሴት ጥራት ብሎ ተናገረው። ያን የተናገረው ኤልሳ ሳይሆን የእግዚአብሔር መንፈስ በኤልሳ ላይ ነበር። ኤልሳ እግዚአብሔር የሚናገርበትና የሚሰራበት እቃ ነው። እግዚአብሔር በኤልሳ ውስጥ የተናገራትን በደንብ እንድናጤነው እፈልጋለሁኝ። ምን እንዲደረግልሽ ትፈልጋለሽ? ለኤልሳ ላሳየችው መልካም ነገር፣ ለደግነቷ ኤልሳ ሊከፍላት መፈለጉ ብቻ አይደለም ሊታይ የሚገባው እዚህ ላይ። ሁላችንም መልካም ላደረገልን መልካም መመለስ ተፈጥሯዊ ቢሆንም ግን ለዛ ሲሆን ለተደረገ በተደረገልን ልክ የምንመልስ ስንቶቻችን ነን ወገኖቼ? ዛሬ ግን ወደ ሱናማይት ቤት ሴት ቤት ስንገባ ከገባ በኋላ ምን እንዲደረግልሽ ትፈልጊያለሽ ብሎ የጠየቀው እግዚአብሔር ራሱ ነው። አያችሁ፣ ቤታችሁን ስትከፍቱለት የሕይወታችሁ ማዕከል እግዚአብሔር ክርስቶስ ሲሆን እናንተ ሳትሆኑ እግዚአብሔር ነው የሚጠይቀው። ብዙ ጊዜ እኮ የለመድ ነው እግዚአብሔር ስጠኝ ነው ጌታ ስጠኝ፣ ይሄንን አድርግልኝ፣ ይሄንን ስጠኝ፣ ይሄንን ሁልጊዜ መጠየቅ ነው አይደል? ስራችን። ጸሎቶቻችን እኮ በልመና የተሞሉ ናቸው። ዛሬ ግን የምናየው የተለየ ነው። እግዚአብሔር ራሱ እንደኛ እንደ ሰው ሆኖ ምን እንዲደረግልሽ ትፈልጊያለሽ ያለው እግዚአብሔር ይህ ጥያቄ ይህ ጥያቄ ደግሞ ምን እንዲደረግልሽ ምን እንዲደረግልህ ትፈልጋለህ የሚለው ጥያቄ በዘመናት ሁሉ እያስተጋባ ዛሬም ለእኔና ለእናንተ ተጽፎልን ደርሶልናል። ያኔ በነቢያት በኩል የሰውን ልጅ እየፈለገ የተናገረ አምላክ ከዚያም በክርስቶስ ኢየሱስ በኩል ይህን ጥያቄ ወደ እኔና ወደ እናንተ አምጥቶታል። ምን እንዲደረግላችሁ ትፈልጋላችሁ? በማርቆስ 10 51 ላይ ጌታ ኢየሱስ አይነ ስውሩን በርጠሚዎስን ተመሳሳዩን ጥያቄ ሲጠይቅ እናያለን። ለብዙ ዓመታት በኢያሪኮው መንገድ ተቀምጦ የአይኑ ብርሃን ጨልሞበት ሲለምን የነበረው አንድ ቀን የዓለም ብርሃን የናዝሬቱ ኢየሱስ በዛ ሲያልፍ ሰምቶ በርጠሚዎስ እንዲህ ሲል ጮኸ፣ የዳዊት ልጅ ኢየሱስ ሆይ ማረኝ። ምንም እንኳን ብዙዎች ዝም እንዲል ቢገስጹትም፣ እሱ ግን የዳዊት ልጅ ማረኝ ከዚህ ጨለማ አላቀኝ እያለ ጮኸ። ዛሬ ስንቶቻችሁ በጨለማ ውስጥ እንዳላችሁ አላውቅም። ብዙ ጉዳዮቻችሁ እየጨለሙባችሁ ቀና ስትሉ ብርሃን የሌለበት ይቺ ጭላንጭል ብርሃን እንኳን የማትታይበት ቦታ ላይ ትሆኑ ይሆን? ወይንስ ሆናችሁ ታውቃላችሁ? እኔ እንደነገርኳችሁ ቀን በጣም ብዙ የጨለመብን ጉዳዮች ነበሩ፣ ለእኔና ለባለቤቴ ለቤተሰቤ ዛሬ ግን ይህ ቀን ምናልባት አጠገባችሁ ያሉት ሰዎች በቃ ተዩ፣ በቃ ተው፣ ዝም በል ዝም በይ በማለት ተስፋ እያስቆረጧችሁ ይሆን? ዛሬ ግን ይህ ቀን የናዝሬቱ ኢየሱስ የሚያልፍበት ቀን ይሆንላችሁ። ምን ያህል ተዘጋጅታችኋል? ይህ አይነ ስውር ይችን እድል እንዴት እንደተጠቀመባት ሳስበው ይገርመኛል። የሞት እና የሕይወት ጉዳይ ነበረ። ብዙ ሰዎች በኢያሪኮ መንገድ አልፈዋል፣ ተመላልሰዋል። የዛሬውን ለየት የሚያደርገው ግን ያ የናዝሬቱ ኢየሱስ ያ የሚፈውሰው ያ የሚያድነው ያ የወደቀውን የሚያነሳው ጩኸትን የሚሰማው የዳዊት ልጅ ኢየሱስ ነው የሚያልፈው። ሀሌሉያ። መጽሐፍ ቅዱስ ምን ይላል? ቁጥር 48 ላይ ብዙዎች ዝም እንዲል ገሰጹት ይላል። እሱ ግን የዳዊት ልጅ ሆይ ማረኝ እያለ የባሰ ጮኸ። ወገኖቼ ዛሬ ከድሮ ካለፈው አመት፣ ካለፈው ሳምንት የባሰ የምንጮህበት ሰዓት ነው እንጂ የምንተኛበት ወይንም የምንዝናናበት ሰዓት አይደለም። ስለ ልጆቻችን የባሰ የምንጮህበት ጊዜ ነው። ስለ ህልሞቻችን የባሰ የምንጮህበት ጊዜ ነው። ስለ ሀገራችን የባሰ የምንጮህበት ጊዜ ነው። የባሰ ጮኸ ይላል በርጠሜዎስ። አዎ ጩኸትን የሚሰማው ኢየሱስ ቆም አለና ጥሩት አለ። ሃሌሉያ ኤልሳም እንደዛ አይደል? ያለ ጥራት አለው አይደለም? የሱና ማየቷን ሴት ጥራት አለው። ጌታ ኢየሱስም ቆም አለና ጥራ ጥሩት አለ። ሃሌሉያ ያ በነቢያት በኩል ምን እንዲደረግልሽ ትፈልጊያለሽ ያለው አምላክ ዛሬ ደግሞ በክርስቶስ ምን እንዲደረግልህ ትፈልጋለህ እያለ ለአይነ ስውሩ ሲጠይቀው እናያለን። ይቺ ሱነማይቷ ሴት ለነቢዩ ያደረገችው ለእግዚአብሔር እንዳደረገችው ተቆጠረ ማንኛውም ነገር ከኤልሳ የመጣ ሁሉ ከእግዚአብሔር እንደመጣ የተረዳች ሴት ናት ኤልሳን ስታከብረው እግዚአብሔር የሚያየው ለእግዚአብሔር ለራሱ ያላት ክብር ነው የሚያየው ኤልሳ የእግዚአብሔር መገልገያ ዕቃ መሆኑን ተረድታለች ስለዚህ ለኤልሳ ባደረገችው መልካም ነገር ሁሉ እግዚአብሔርን አክብራዋለች እግዚአብሔርን ስናከብረው ደግሞ ምን እንደሚፈጠር መገመት ትችላላችሁ። እሱ መልሶ ያከብረናል። አንደኛ ሳሙኤል ሁለት ሰላሳ የሚያከብሩኝን ምን አደርጋለሁ አለ አከብራለሁ አለ። ስለዚህ የሱና ማይቷ ሴት ሊባርክ ሊጎበኝ የፈለገው እግዚአብሔር ራሱ ነበረ። በኤልሳ ውስጥ ምን እንዳደርግልሽ ትፈልጊያለሽ ብሎ ጠየቃት። ምንድን ነው የልብሽ ፍላጎት፣ የልብሽ ናፍቆት እያለ የልቧን የተዘጋውን ለመክፈት የተቀበረውን ለመፈንቀል እየነካካት የነበረው እግዚአብሔር እና የእግዚአብሔር መንፈስ ነበረ። ይህ ጥያቄ ዛሬም ህያው ነው ወገኖቼ፣ ምን እንዲደረግላችሁ ትፈልጋላችሁ? ኤልሳ ጥያቄውን በመቀጠል ለንጉሱ ወይ ለሰራዊቱ አዛዥ የምነግርልሽ ጉዳይ አለን ብሎ ጠየቃት። በሌላ አነጋገር አንቺ ሴት ለመጠየቅ ምንም አትፍሪ። ይሄ ነው እድልሽ፣ ባለስልጣናትን ስለአንቺ ማናገር እችላለሁ ነበር የሚላት። መልሷ ምን ነበር? እኔ እኮ የምኖረው በገዛ ወገኖቼ መካከል ነው። እኔ እኮ የሚገርመኝ ይሄን እድል ተጠቅማ ብዙ ነገር መጠየቅ ትችል ነበር። ይቺ ሴት ማን ናት? ስለ ፍርድ፣ ስለ ፍትህ መናገር ትችል ነበረ። ዛሬ እግዚአብሔር መጥቶ እኔና እናንተ ምን እንዲደረግላችሁ ትፈልጋላችሁ ብለን ምንድን ነው የምትሉት? እኔ በጣም ብዙ ነገር አለኝ፣ በጣም ብዙ ጉዳይ አለኝ። ጌታ ሆይ ብዙ ነገር አለኝ። ፍትህ፣ ፍትህ እፈልጋለሁ። ጌታ ሆይ የት አለ? መቼ ነው? እስከ መቼ ድረስ? ባይሆን ባይሆን ሌላ እንኳን ቢቀርችን እንጠይቀዋለሁ። እናንተስ ብዙ ሀብት መጠየቅ ትችል ነበረ። መቼም ሰው ባለው ነገር አይረካምና ብዙ ባለ ሀብቶችን አውቃለሁ እኔ ሁል ጊዜ የሚሰሩት ዌልዝ ኤክስፓንሽን ማለት ነው ላይ ናቸው። እንግዲህ ያንን ያላቸውን ሀብት ማስፋፋት፣ አንድ ፕሮጀክት ሲያልቅ ወደ ሌላ፣ እንደዚህ እንደዚህ እያለ ህይወት ይሄዳል። እቺ ሴት ትልቅ ቤት ብዙ መሬት፣ ሌላ የምታከራየው ማለት ነው። ሌላ ማከራየው ቤት አይደል የሚባለው መአት ነገር መጠየቅ ትችል ነበረ። በንጉሱ ቦታ ሪኮግኒሽን ታይትን መጠየቅ ትችል ነበረ። በምትኩ ግን ምንም አልጠየቀችም። በገዛ ወገኖቼ መካከል እኖራለሁ በሌላ አነጋገር ነው። ቴንክ ዩ ሁሉ ነገር አለኝ፣ ያለኝ ይበቃኛል፣ ሁሉንም ሰዎች አውቃቸዋለሁ ኮኔክሽኑም አለኝ። ይህ ይህ ለኔ ቀላለው ምንም ማለት አይደለም። ወገኖቼ፣ የዝች ሴትዮ ታሪክ የዝቺ ሴት ታሪክ በህይወቷ ውስጥ እርካታን የተማረች ሴት ታሪክ ነው። በቃኝ ማለትን የተማረች ሴት ናት። እግዚአብሔር ለዚች ሴት አንድ ነገር እንደሚያደርግ በኤልሳ ልብ ላይ ሸክም አስቀምጧል። ነገር ግን ይቺ ሴት እምቢ አለች። ታዲያ ኤልሳ ምን ማድረግ አለበት? ይቺ ሴት እግዚአብሔርን አምላኳን የህይወቷ ማዕከል ውስጥ ካስገባችው በኋላ እሷ ሳትሆን እግዚአብሔር ነው የጠየቃት አንተ ንገስ ካለችው በኋላ ምን እንዲደረግልሽ ይሄንን ነጥብ እንድትይዙ ፈልጋለሁ። ምንም አያስፈልገኝም ሁሉም ነገር አለኝ አለችው፣ አንተ ካለህ በቂ ነው። እግዚአብሔር በሕይወታችን ውስጥ ማዕከለኛውን ቦታ ስንሰጠው፣ ሌላው ነገር ሁሉ ትርፍ ነው የሚሆነው። በቃኝ የምንል ሰዎች እንሆናለን። ጌታ ሆይ፣ አልጠየኩህም ይሄንን የምንልበት የምንልበት ጊዜ ይመጣል። ነገር ግን ሁላችንም ዛሬ ልባችሁን እየመረመራችሁ እኔም እየመረመርኩ እግዚአብሔር የትኛው ቦታ ላይ እንዳለ እወቁ። ያን ጊዜ ብቻ ነው እግዚአብሔር ወደ እኔ ቢመጣ የምጠይቀው ምንድን ነው ብላችሁ መጠየቅ የምትችሉት። መልሱ እናንተ ጋ ነው ያለው። መልሱን እናንተ ናችሁ የምታውቁት። እኔ አላውቅም። የእኔን ግን መልስ አውቀዋለሁ። የእኔን መልስ አውቀዋለሁ? እቺ ሴት ግን ኮንተንት ናት ደስተኛ ናት በህይወቷ ለምን ጌታ ኢየሱስ የህይወቷ ማዕከል ስለሆነ ጊያዝ ለኤል ታዲያ ኤልሳ ምን ማድረግ አለበት አሁን እምቢ ብላለች ጊያዝ በዚህ ሰዓት አንድ እውነት ተናገረ መቼም ጊያዝን ብዙ ታሪክ ያለው አገልጋይ ነው አደለም መጨረሻው እንኳን ትንሽ ቢያሳዝንም ይህንን ደግሞ ቤታችሁ ገብታችሁ አንብቡ። ግን አንድ ጊዜ ግን ትዝ ይላችኋል፣ ኤልሳ ጌታ ሆይ እባክህን ምን ብሎ ጸለየለት? አይኑን ክፈትለት አለ። አደለም አደለም? በጣም በተጨነቀ ጊዜ ሊገሉን ነው፣ ልንጠፋን ነው፣ ጠፋን፣ አለቀልን ባለ ጊዜ እግዚአብሔር ወይ እባክህን የዚህን ሰውዬ አይን ክፈትለት አለ። እግዚአብሔር አይኑን ከፈተለት፣ የከበቡትን ሰራዊቶች ተመለከተ። ዛሬም እግዚአብሔር የጊያዝን አእምሮ የከፈተው ይመስለኛል። ልጅ እኮ የላትም ባሏም ሸንጉሏል አለ። ታውቃላችሁ ይህ ለሁሉም ሰው እንዳልተሰጠ። አንድ ጊዜ አንድ ክርስቲያን ወንድም ከውጭ ተልኬ መጣሁኝና ይህንን ክርስቲያን ሰው ወደ ቤቴ ገባ እና ከሌላ ቤተ ክርስቲያን ወንድም ነው ከዛ በኋላ መጨረሻ ላይ ያው አገልግሎቴን የምነገርኩት ፓስተር ነው። አክቹሊ ነገርኩት። ለምን ድምጼ እንደተለወጠ አላውቅም፣ ግን የተለወጠ ይመስለኛል። ነገርኩት። ቤቴ ገባ። ቤታችን አዲስ ስለሆነ ብዙም ፎቶም የለም ምንም የለም ሰው ጸሎት ጀመርን። ተንበርክከን መጸለይ ጀመርን። መጸለይ ጀመርን እሱ ይጸልይልኝ፣ ለምን ልጸልይልሽ? እንደ አገልግሎት ይጸልይልኝ አልኩት። መጸለይ ጀመር። ከዛ በኋላ ግን ሰውየው ምን እንደታየው አላውቅም፣ ስለ ልጅ መውለድ መጸለይ ጀመረ፣ ስለ ባል መጸለይ ጀመረ። እባክህን ይችን ልጅ ማኅፀኗን ክፈትላት ማለት ጀመረ። አሜን ብለን ጸሎቱን ጨረስን ግን መጨረሻ ላይ በጣም ይቅርታ አድርግልኝ እኔ ሶስት ልጆች አሉኝ ባለቤትም አለኝ ብዬ ነገርኩት እና እንደ መሰለኝ ከሆነ ቤቴ ውስጥ ሲገባ ፎቶግራፍ የለም ሰው ሲንግል ውመን መስየዋለሁኝ እኔ ባል የሌላት ሴት ወይንም ልጆች የሌሏት ሴት መስየዋለሁኝ ሁሉም ነገር ለሰው ሁሉ አይገለጥም አደለ እግዚአብሔር አይናችንን ካልከፈተ እንደማይገለጥ የዚህ ጊዜ ነው የገባኝ ሰውየው ይሄንን አልጠየቅኩትም ነበር። ግን በጣም ጥሩ አይነት ልምምድ አልነበረም። ጊያዝ ግን እንግዲህ ወይ ቤት ውስጥ ገብቶ ፎቶግራፎች አላየም ይሆናል የልጆችን። የሆነ ሆነ ግን በምን እንደሆነ አላውቅም፣ እግዚአብሔር አይምሮውን ከፍቶለታል። እቺ ሴት እኮ ልጅ የላትም አለ፣ ባሏም ደግሞ ሸምግሏል አለ። አዎ የዚች ሴት ሚስጥር ተገለጠ። ምስጢርን የሚገልጥ ማን ነው? አለ ዳኒ። እግዚአብሔር ነው አለ። አይደለም። የልቧ ናፍቆት ተጋለጠ። እሷ አልተናገረችም። እሷ አልተናዘዘችም። ነገር ግን እግዚአብሔር በጊያዝ ውስጥ አጋለጣት። አሁን ኤልሳ የተደበቀውን ምስጢር ያለፈውን ታሪኳን የልቧን ማህደር የተደበቀውን ተዘግቶ የተቀመጠውን ተከፈተ፣ ተጋለጠች። ከኤልሳ የተደበቀው ከእግዚአብሔር ግን ያልተደበቀው የልቧን ናፍቆት ተጋለጠ። የተደበቀ ነገር ይዛችሁ የመጣችሁት ለማንም የማትናገሩት ማንንም ያላማከራችሁት በእኔና በእግዚአብሔር ብቻ ይቅር ብላችሁ እግዚአብሔርን ሁልጊዜ የምትጠይቁት ስንት ነገር አለ? ስንቶቻችሁ ናችሁ በልባችሁ ያለ፣ እስቲ ንገሩኝ። እኔ አውቃለሁ የራሴ ሁላችሁም ናችሁ። ሀሌሉያ። ዛሬ ግን እግዚአብሔር ያንን ያውቃል፣ የተደበቀውን በፊቱ ምንድን ነው ይላል? ሁሉ የተራቆተና የተገለጠ ነው። ሀሌሉያ። ያንን ነው እግዚአብሔር፣ የተዘጋውን ሚስጥር ያውቃል ወገኖቼ የልባችንን ናፍቆት፣ በድብቅ የምናለቅስበትን፣ ተስፋ የቆረጥንበትን እግዚአብሔር ያውቃል። የእሷንም ልብ ውስጥ አውቆታል። ለስንት ዓመታት አግብታ ሳትወልድ ያለ ልጅ ተቀመጠች። አያችሁ፣ በብሉ ኪዳን ጊዜ ውስጥ ሰዎች ልጅ እንዲኖራቸው ይጠበቃል። ደግሞ ልጆች የእግዚአብሔር በረከቶች ናቸው። ያልወለዱ መሀን ሰዎች እግዚአብሔር እንደማይወዳቸው ተደርጎ ነበር የሚገመተው ወይንም የሚታመነው። ምናልባት ይቺ የሱናማይቷ ሴት መሀንም ትሆን ይሆናል፣ ወይንም ባሏ ሸምግሎ አልወልድ ብሎም ይሆናል አላውቅም። ምንም ይሁን ምንም ግን ልጅ አልወለዱም። በሕይወታቸው ውስጥ ክፍት ክፍተት፣ ወይንም ቮይድ ነበረ ማለት ነው። ምናልባት ይቺ ሴት ከእለታት አንድ ቀን ልጅ ወልዳለሁ ብላ ተስፋ አድርጋ ይሆን? ምናልባት ባሏ ከመሸምገሉ በፊት ብዙ ጊዜ ልጅ ለመውለድ ሞክራ ይሆን ከወርወር ከአሁን ካሁን አርግዣ ይሆን እያለች ስንት አመታት ሞክራ ይሆን? ስንት አመታት በተስፋ ጠብቃ ተስፋዋ ግን መና ሆኖ የቀረበት ጊዜ ይሆን ይኖር ይሆን? ስንት የለቅሶ ሌሊቶች አሳልፋለች? ስንት ጊዜ ጸልያለች? አሁን ሁሉን ትታ በቃ ይህንን የህይወት ምዕራፍ ዘግታ ህይወቷን ቀጥላለች። በቃ አይሆንም፣ የልጅ ቻፕተር ተዘግቷል። ልጅ የለኝም፣ ግን ሌላ ነገር አለኝ። ከፍታ ልቧን ከፍታ ያስገባችው ንጉሱ አለ። በተሰጠኝ ነገር እግዚአብሔርን እያመሰገንኩ ኖራለሁ ብላ እንጂ ብላ በእጇ ላይ በተቀበለችው ደስተኛ ሆና ለመኖር ከወሰነች ቆይታለች። ዛሬ ምን በእናንተ ህይወት እንዳለ አላውቅም ምን እንዳለ እያለቀሳችሁበት ያላችሁት ነገር ምን እንደሆነ አላውቅም። ምናልባት ብዙ ጸለያችሁ። ምንም ያልተጸነሰ ምንም ከመሬት ብቅ ያላለ ዘር የጸሎት ዘር ይኖር ይሆን? ገበሬው ዘሩን ዘርቶ የሚጠብቅበት ሳምንታቶች አሉ። ታውቃላችሁ፣ እነዛ የመጠበቂያ ሰዓታቶች፣ ወቅቶች በእግዚአብሔር እጅ እንደሆኑ በየጧት እና ማታ እየወጣ በእርሻ ውስጥ ያልፋል ገበሬው። አዎ የተዘራ ዘር ይበቅላል፣ ከመሬት ውስጥ ብቅ ይላል ብሎ ያምናል። ግን እነዚህ የተዘሩ ዘሮች ባይበቅሉስ? ከመሬት ብቅ ባይሉስ? መሬቱ ውጧቸው ቢቀርስ? ስለ ልጆቼ መጸለይ የጀመርኩት ሲወለዱ ጀምሮ ነበር። ብዙና ረጅም አመታቶች በእንባ በእግዚአብሔር ፊት የጸለይኩባቸው ጊዜያቶች ነበሩ። አስታውሳለሁ ሳለው ከሲስተር ኢትዮጵያ ሲስተር ኢትዮጵያን የሚያውቃት ሰው አለ? አዎ ከሲስተር ኢትዮጵያ ጋር ታማ ከታመመች ጀምሮ ለሶስት 3 አመታት አብረን ጸልያናል፣ እና በጣም ይገርማት ነበር። አንድ ቀን ገኒ፣ ለምንድን ነው እንደዚህ የምታለቅሽው ገና ልጆችሽ እኮ ህፃናቶች ናቸው አለችኝ። እኔ ግን ምን አልኳት? ኋላ ከማለቅስ አሁን ባለቅስ ይሻላል አለ አው ብዙ እንባ የወረደባቸው ልጆች ናቸው ያሉ። ከጸሎት ጓደኛዬ ጋር ወይም ፕሬየር ፓርትነሪ ጋር ሆነን ላለፉት 17 አመታት ከጠዋቱ ምንድን ነው የምትሉት 10 ሰዓት እየተነሳን በልጆቻችን ዙሪያ ጸልየናል ለ17 አመታት።